እዚህ እንደ ተኙ ማን ነገረህ? ወንድሜ ነገረኝ። ለከበደ አንድ ሳጥን እንቁላል እንደ ሰጠሁት ታውቃለህ? የለም፣ አላውቅም። ጠመኔ የት እንዳለ ታውቃለህ? አዎ፣ አውቃለሁ። አባትና እናቷ ከእኔ ጋር እንደሚኖሩ ነገርኋት። አዎ ነገርኋት። ፎጣውን መቼ እንዲያጥበው ትፈልጋለህ? አሁን እንዲያጥበው ፈልጋለሁ። ልብሱ በጣም ንጹህ እንዲሆን ትፈልጋለህ? አዎ በጣም ንጹህ ይሁን። እዚህ ቤት ውስጥ ድሀ ሰው እንዳለ ማወቅ የሚፈልግ ማን ነው? አቶ ከበደ ነው። ሳይነግርህ በድንገት እንዲመጣ ትፈልጋለህ? የለም አልፈልግም። መኪናህን እንዲነዳው ትፈቅድለታለህ? አዎ፣ እፈቅድለታለሁ። እጁን በፎጣው እንዲያደርቅ ነገርኸው? አዎ፣ ነገርሁት። አባቷ ሰፊ እርሻ እንዳለው ከየት ሰማችሁ? ወንድሟ ነገረን። ወፍራም እንደሚሆን ታውቅ ነበር? አዎ አውቅ ነበር። እንደሚመጣ ነግሮሃል? አዎ ነግሮኝ ነበር። ወደ አገሩ ሲመለስ እዚህ እንደሚያርፍ ነገረህ? አዎ ነገረኝ። ቁልፉን እንዲያመጣው ነገርኸው? የለም አልነገርሁትም። ምግቡ የት እንዲበላ ትፈልጋለህ? እዚህ እንዲበላ እፈልጋለሁ። አባትና እናትህ እንደሚመጡ ትነግረኛለህ? አዎ ነግርሃለሁ። ስኒውን ጠረጴዛ ላይ እንዲያስቀምጠው ነገርኸው? አዎ ነገርሁት። ፊቱን በሳሙና እንዲታጠብ ልንገረው? አዎ ንገረው። በድንገት እንደ መጣ ታውቃለህ? አዎ እንደ መጣ አውቃለሁ። ብርሃን ቢሆን ወደ ቤቱ ትሄዳለህ? አዎ ሄድ ይሆናል ሽማግሌው ቤት እንደ ገባ ቡና ሰጠኸው አዎ ሰጠሁት ሰውየው እንደ ገባ መደነስ ጀመረ የለም አልጀመረም ጥሩነሽን እዚህ እንዳለች ጠየቃችኋት አዎ ጠየቅናት ናት አልማዝን አዲስ አበባ ውስጥ እንዳያችኋት ለአባቷ ነገራችሁት? አዎ ነገር ነው። ተማሪዎች እንደ መጡ ትመጣለህ? አዎ እመጣለሁ። ገንዘብ እንዳገኛችሁ የት መሄድ ትፈልጋላችሁ? ወደ ካናዳ መሄድ እንፈልጋለን። ከአዲስ አበባ መቼ ተመለስክ? ለማን እንዳየሁት ተመለስኩ። ሰዎቹን መቼ አያችኋቸው? ማረፊያ ቤት ውስጥ እንደ ገቡ አየናቸው። ስራችሁን እንደ ፈጸማችሁ ቡና ትጠጣላችሁ? አዎን ጠጣለን። ተማሪዎች ቡና እንደ ቆሙ ጠጡ? አዎ እንደ ቆሙ ጠጡ። ልጆች ከአባታቸው እንደ ተሰናበቱ የት ሄዱ? ወደ እናታቸው ሄዱ። አሮጌው መኪና ጋራዥ ውስጥ እንዳለ አዲስ መኪና ገዙ? አዎ ገዙ። ገንዘብ ያላገኘህበት ምክንያት ለምንድን ነው? ስላልሰራሁ ነው። የለማን ወላጆች የምትጠይቅበት ምክንያት ለምንድን ነው? ጠይቅልኝ ስላለኝ ነው። ወንድምህ ወደ አሜሪካ የሄደበት ምክንያቱ ለምንድን ነው? ምክንያቱ ትምህርት ስለፈለገ ነው። ትናንት ማታ ጊዮን ሆቴል ለምን ሄዳችሁ? መደነስ ስለፈለግን ነው። አስተማሪው ትናንት ለምን አልመጣም? ምክንያቱ ስለዘነጋው ነው። እዚህ ቤት የመጣችሁበት ምክንያት ለምንድን ነው? ምክንያቱ አንተን ለማየት ስለፈለግን ነው። ለምን ቤት አልገባህም? ጨለማ ስለሆነ ነው። ለማና ባለቤቱ ለምን አብረው አልመጡም? ምክንያቱ ስለ ተለያዩ ነው። መኪናህን ለምን ቀይ ቀለም ቀባሃት? ቀይ ቀለም ስላስደሰተኝ ነው። አስተማሪውን ለምን ትፈልጋላችሁ? ምክንያቱ መሰናበት ስለፈለግን ነው። አሜሪካውያን አማርኛ ለምን ይማራሉ? ምክንያቱ በጣም ጠቃሚ ስለሆነ ነው። አሁን ወደ ሆቴል መሄድ ለምን ትፈልጋላችሁ? ምሳ ለመብላት ስለፈለግን ነው። አሁን ወደ ቤታችሁ መሄድ የፈለጋችሁ ለምንድን ነው? ምክንያቱ ስራችንን ስለፈጸምን ነው። ብዙ ተማሪዎች ለምን ስለ እርሻና ስለ መሐንዲስነት ይማራሉ? በጣም ጠቃሚ ስለሆነ ነው። እነዚህ ሰዎች ለምን እዚህ መጡ? ስለተጋበዙ ይመስለኛል።